አቃቤ ሕግ ለፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ባቀረበው አቤቱታ ተከሳሾች ከተከሰሱበት ወንጀል ክብደት አንጻር ምስክሮቻችን ላይ ሊደርስ የሚችል ጫና ከፍተኛ በመሆኑ እንዲሁም ምስክሮቼ ከተከሳሾችና ቤተሰቦቻቸው ጋር አብረው የሚኖሩ በመሆናቸው በራሳቸውና በቤተሰቦቻቸው ላይ ጥቃት ሊደርስ እንደሚችል ስለገለጹልን በዝግ ችሎት ይታይልን ሲል አመልክቷል። የተከሳሽ ጠበቆች ደግሞ ሕገ መንግሥቱን በማጣቀስ የተከሳሾች በግልጽ ችሎት የመዳኘት መብት የሚጋፋ ነው ሲሉ ተከራክረዋል። በዚህ ላይ ብይን ለመስጠት ዛሬ ያስቻለው አራተኛው ወንጀል ችሎት አቃቢ ሕግ ያቀረበውን አቤቱታ የምስክር ጥበቃ አዋጁ ወደ ሀያ አይነት ጥበቃዎች የዘረዘረ በመሆኑ ሌሎችን መጠቀም የሚችል መሆኑን በመግለጽ በዝግ ችሎት መታየት አለበት የሚለው አቤቱታ ከሕገ መንግሥቱ አንጻር በማገናዘብ ውድቅ አድርጎታል። በዚሁም መሠረት በስምንተኛና አስራ ሁለተኛ ተከሳሾች ላይ የአቃቤ ህግ ምስክር አዳምጧል። እኚሁ የአቃቤ ሕግ የደረጃ ምስክር በጥር 25 2008 ዓ ም ለግል ጉዳያቸው ወደ ፌዴራል የወንጀል ምርመራ ቢሮ በመጡበት ጊዜ በአጋጣሚ ከጽህፈት ቤቱ ስልክ ተደውለላቸው ወደ ቢሮ ቁጥር 31 በመሄድ ከተከሳሾች ፌስቡክ አካውንት የተገኙ ጽሑፎች ተከሳሾቹ የራሳቸው መሆናቸውን አምነውና እኔና አብሮኝ የነበረ ጓደኛዬ በታዛቢነት በሰነዱ ላይ ፈርመናል። ተከሳሾቹም አምነው ፈርመዋል ብለዋል። አቃቢ ሕግ በበኩሉ የስምንተኛ ተከሳሽ ከፌስቡክ አካውንቱ ፕሪንት ተደርጎ የወጣው ጽሑፍ ቋንቋ ሲጠይቃቸው በአማርኛ የተጻፈ ነው ሲሉ መልሰዋል። አቃቢ ሕግ እርግጠኛ ኖት አላቸው። አዎ፣ በአማርኛ የተጻፈ ነበር ሲሉ መልሰዋል። መስካሪው ተከሳሹ ከፌስቡክ አካውንቱ ፕሪንት ተደርጎ የወጣውን ዶክመንት ከሌሎች ሰነዶች ተቀላቅሎ ተሰጥቷቸው ለይተው እንዲያሳዩ ተጠይቀው ሲያወጡት ግን ጽሑፉ በኦሮምኛ ቋንቋ የተጻፈ መሆኑን ተረጋግጧል። በተጨማሪም ከታሳሪዎቹ መካከል የመሰከሩባቸው ተከሳሾችን ለይተው ሊያሳዩን ይችላሉ ወይ ተብሎ በዳኞች ለቀረበላቸው ጥያቄ ምርመራው ከተካሄደ አንድ ዓመት የሞላው በመሆኑ ሊያስታውሱ እንደማይችሉ እና በመልክ ለይተው እንደማያውቋቸው ተናግሯል። የጽሑፉ ይዘት በተመለከተ ከተከሳሽ ጠበቃ ለቀረበላቸው ጥያቄም መንግስት የማይፈልገው ይሄ መንግስት መውደቅ አለበት የሚል ይዘት እንደነበረው እንደሚያስታውሱ ገልጿል። መስካሪው ቀደም ሲል በተከሳሽ ጠበቃ ኦሮምኛ ያውቃሉ ወይ ተብሎ ከአማርኛ ውጪ ሌላ ቋንቋ እንደማይሰሙና እንደማያውቁ ገልጸው ስለነበረ ይዘቱን እንዴት አወቁት ሲባሉ፣ ያኔ ፕሪንት ተደርጎ ተከሳሾች ሲፈርሙበት ራሳቸው ይዘቱን በተመለከተ ከተናገሩት የሰማሁት ነው ብሏል። ችሎቱ ከሰዓት በኋላም የአቃቤ ሕግ ምስክሮችን የመስማት ሂደት የቀጠለ ሲሆን እስከ ህዳር 13 2009 ዓ ም በተከታታይ ባሉ የስራ ቀናት ከ40 በላይ የአቃቤ ሕግ ምስክሮችን መስማት እንደሚቀጥል ከተያዘው ምርሃ ግብር ለማወቅ ተችሏል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም